ኢኮኖሚው አለ የ44 ዓመቱ ጎልማሳ ማሞ ምህረቱ የኢትዮጵያን ብሔራዊ ባንክ ገዢ ቢሮ ሲረከቡ በዶክተር ይናገር ደሴ የአመራር ዘመን ከ30 በመቶ የተሻገረው የዋጋ ንረት መፍትሄ የሚሻ አንገብጋቢ ጉዳይ ሆኖ ይጠብቃቸዋል። የኢትዮጵያ ብሔራዊ ባንክ የዋጋ ግሽበቱን ወደ ነጠላ አሃዝ የማውረድ እቅድ ቢኖረውም ተሰናባቹ ይናገር ደሴ ግን እስከ ሰኔ ባሉት ወራት ይሳካል የሚል እምነት የላቸውም። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ በእርግጥም የኢትዮጵያ ብሔራዊ ባንክ አንገብጋቢ የቤት ስራ ይኸው የዋጋ ግሽበትና የአገሪቱን ኢኮኖሚ የሚፈታተነው የውጭ ምንዛሪ እጥረት እንደሆነ ይናገራሉ። በአሁኑ ወቅት የብሔራዊ ባንክ አንደኛ አንገብጋቢ ስራ የዋጋ ግሽበት ነው፣ ምንም ጥያቄ የለውም። በሁለተኛ ደረጃ የውጭ ምንዛሪ ነው። ሶስተኛ፣ የብሔራዊ ባንክ ባይሆንም የሚኒስትሪ ፋይናንስ የሀገሪቱ እዳ ነው። በቀጥታ ብሔራዊ ባንክ ምን ይመለከተዋል ካልከኝ፣ የዋጋ ግሽበትና የአገሪቱ ምንዛሪ ከውጭ አገር ገንዘቦች ምንዛሪ ጋር ሲመጣጠል ሚዛን መጠበቅ ነው። አቶ ማሞ በገዥነት የተሾሙለት የኢትዮጵያ ብሔራዊ ባንክ ገንዘብ የማተምና የማሰራጨት የሀገሪቱን የውጭ ምንዛሪ ማስተዳደር፣ የገንዘብ ፖሊሲ የማውጣትና የመተግበር፣ ለገንዘብ ድርጅቶች ፈቃድ መስጠትና መቆጣጠር ላይ እንዲያተኩር ሆኖ የተቋቋመው በ1955 ነበር። የባንኩን ማቋቋሚያ አዋጆች በማሻሻል ደርግና ኢህአዴግ በተለያዩ ጊዜያት ይከተሏቸው ከነበሩ የፖለቲካ ፍልስፍናዎች የተጣጣመ ሚና እንዲኖረው ያደርጉ ሞክረዋል። የብሔራዊ ባንኩም ሆነ ውሳኔው በቀጥታ የሚመለከተው የኢትዮጵያ ኢኮኖሚ ያሉበት ችግሮች ለረዥም ዓመታት ሲንከባለሉ የቆዩና በተለያዩ ምክንያቶች እየተወሳሰቡ የሄዱ ናቸው። ዋይኤችኤም የተባለው የቢዝነስና የመዋለንዋይ አማካሪ ኩባንያ ማኔጂንግ ዳይሬክተር አቶ ያሬድ ኃይለ መስቀል በብሔራዊው ባንክ ገዢ ላይ የተደረገው ሹምሽር አስፈላጊ እንደነበር ያምናሉ። ባለፉት በተወሰዱ ኢኮኖሚክ ፖሊሲ ውሳኔዎች ኢንፍሌሽን ሰላሳ ምናምስት ነው። በከረንሲ ዴቫሉዌሽኑ ምክንያት ኢትዮጵያ የእዳ ክፍያ በአስራ አራት ቢሊዮን ዶላር ወይም በሰባት መቶ ስልሳ ቢሊዮን ብር ጨምሯል። ምክንያቱም አንድ ቢሊዮን ዶላር ስትበደር የምትከፍለው ከካክስ የበሰበስበ ሀያ ሁለት ቢሊዮን ነበረ የዛሬ አምስት አመት፣ አሁን ሀምሳ አራት ነው። ስለዚህ የኢትዮጵያ እዳ በሁለት ዓመት ታክስ ይከፈል የነበረው አሁን በአምስት አመትም አይከፈልም። ይህና በጣም ብዙ የኢኮኖሚክ ፖሊሲ ችግሮች አሉ። የኢትዮጵያ ፎረን ከረንሲ ኦልሞስት ዚሮ ደረጃ ላይ የደረሰበት ነገር ነው። አቶ ማሞ ምህረቱ የኢትዮጵያ ብሔራዊ ባንክ ገዢ በሚሆኑባቸው በመጪዎቹ አመታት አገሪቱ ዳጎስ ያለ የውጭ ዕዳ ክፍያ ይጠብቃታል። መፍትሄ ያልተበጀለት የአገሪቱ የንግድ ሚዛን መጓደል ኢትዮጵያ ከውጭ ሀገራትና ተቋማት ታገኝ የነበረውን እርዳታ ካሸሸው የሁለት አመታት ጦርነት ጋር ተዳምሮ የውጭ ምንዛሪ ክምችቷ እያሽቆለቆለ ስትፈተን ቆይታለች። ተሰናባቹ የብሔራዊ ባንክ ገዢ ይናገር ደሴ የውጭ ምንዛሪ አስተዳደርን ጠበቅ የሚያደርግ መመሪያ ስራ ላይ በመዋል ለፈተናው ጊዜያዊ መፍትሄ ለማበጀት ሞክረው ነበር። በተለምዶ ጥቁር እየተባለ የሚጠራውን የውጭ ምንዛሪ የጎንዮሽ ገበያ ለመቆጣጠር የተወሰዱ እርምጃዎች ቢኖሩም ስር ለሰደደው ችግር ዘላቂ መፍትሄ አላበጁም። አቶ ማሞ የተሾሙት የኢትዮጵያ መንግስት የውጭ ምንዛሪ ግብይት በአቅርቦትና ፍላጎት እንዲወሰን ያደርጋል ተብሎ በሚጠበቅበት ወቅት ነው። በእርግጥ የገንዘብ ሚኒስትር ደኤታው ዶክተር ኢዮብ ተካልኝ ጉዳዩን መሰረተ ቢስ ብለው ቢያጣጥሉትም የመንግስታቸው ሰነዶች በገበያ ፍላጎትና አቅርቦት የሚመራ የውጭ ምንዛሬ ተመን በመጪዎቹ ዓመታት ተግባራዊ መሆኑ እንደማይቀር የሚጠቁሙ ናቸው። እነዚህ ጉዳዮች የኢትዮጵያ ብሔራዊ ባንክና ገዢውን በቀጥታም ይሁን በተዘዋዋሪ የሚመለከቱ ናቸው። አቶ ማሞ የጠቅላይ ሚኒስትር አብይ አህመድ መንግስት ባለፉት ዓመታት ተግባራዊ የሚያደርጋቸውን የኢኮኖሚ ማሻሻያዎች በማስፈጸም ረገድ ስማቸው በግንባር ቀደምትነት ከሚጠራ ባለስልጣናት አንዱ ቢሆኑም የትምህርት ዝግጅታቸውና የስራ ልምዳቸው ከአዲሱ ሹመታቸው የተለየ ነው። ይህ ታዲያ ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር አስራ ሁለት የሰጡትን ሹመት በአንክሮ በተከታተሉ በርካታ ባለሙያዎች ዘንድ አቶ ማሞ ለኃላፊነቱ ምን ያክል ብቁ ናቸው የሚል ጥያቄ አስነስቷል። አሁን በቅርብ ጊዜ የነበረው ነገር ያው ፖለቲካል አፖይንቲስ ናቸው በብዛት የሙያ ብቃታቸው ወይ ደግሞ ከዚህ በፊት ያሳተሙት አርቲክል ወይም የጻፉት በኢኮኖሚክ ፖሊሲ ላይ ያላቸው መጽሐፍ ወይ ያስተማሩበት ወይ ምናምን ነገር የለም። በቃ ይሄ ነገር ከቆመ ቆይቷል። የብሔራዊ ባንክ ፖሊሲ በጥናት ላይ መመስረት የቆመ ነገር ነው። የአቶ ማሞ ምሕረቱን መሾም ብዙም ልዩነት የለውም። ምክንያቱም አሁን ከዚህ በፊት በኢትዮጵያ ኢኮኖሚክስ ፖሊሲ ላይ የጻፉት ነገር፣ ያሳተሙት፣ የተናገሩት ፖሊሲ የለም። ከዚህ በፊት የነበሩት ሰውዬም ጉግል ተደርጎም የሚገኝ በዚህ ጉዳይ ላይ የለም። ያላቸው እምነትና አቋም እና መረዳት ችሎታቸው ወይም ደግሞ የሚያመጡት ፕላን የሚታወቅ ነገር አለም። ስለዚህ ያው ብዙ ለውጥ የለውም። አንደኛው ከሰኔ 2010 ጀምሮ የኢትዮጵያ ብሔራዊ ባንክ ገዢ የነበሩት ዶክተር ይናገር ደሴ እንደ አቶ ማሞ ምህረቱ ሁሉ የትምህርት ዝግጅታቸውና የስራ ልምዳቸው ከኃላፊነታቸው የራቀ ነበር። ባንኩን በገዥነት የመሩት አቶ ተክለወልድ አጥናፉ፣ ተሰናባቹ ዶክተር ይናገር ደሴና የአሁኑ አቶ ማሞ ምህረቱ የገዢው ፓርቲ አባላት ናቸው። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ በዘርፉ ልምድ ያላቸው ባለሙያዎች ይሾሙበት የነበረው የብሔራዊ ባንክ ገዢ ስልጣን ከአቶ ማሞን በፊት ወደ ፖለቲካ እንዳዘነበለ በላይ ይናገራሉ። ይናገር ደሴም እንደዚህ አካዳሚክ ዝግጅታቸው እና የስራ ልምዳቸውም ከሴንትራል ባንኪንግ ጋር የተያያዘ አይደለም። ዶክትሬትም የሰሩት ከሴንትራል ባንኪንግ ጋር ግንኙነትም የለውም። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ ሞር የፖለቲካ ሹመት ወደ መሆን መጥቷል። የብሔራዊ ባንክ ገበርነር አሿሿም ከዛ በፊት ያየን እንደሆነ የረጅም ዘመን የለም ከሰባት ሰባት ስድስት አስርተ ዓመታት የብሔራዊ ባንክ ገዢ ቴክኖክራቲክ የሆኑ ሰዎች ናቸው የተሾሙበት እና የባንኪንግ ልምድ ያላቸው ናቸው። እና አሁን በቅርብ ነው የፖለቲካ ሹመት የሆነው። የፖለቲካ ሹመት በመሆኑ ብቻ አይደለም ማሞ የብሔራዊ ባንክ ዋና ዋና ጉዳዮች ላይ መወሰን ይችላል አይችልም በሚለው ላይ አይችልም። የብሔራዊ ባንክ አገሪቱ ኢንፍሌሽን ጋር በተገናኘ ከውጭ ምንዛሪ ጋር በተገናኘ የሚወሰነው በማክሮ ኮሚቴ ነው። ወረቀት ላይ ሞኔታሪ ፖሊሲ ኮሚቴ ተብሎ እየተቋቋመ አለ፣ ግን ፕራክቲካሊ ግን ማክሮ በጠቅላይ ሚኒስተሩ የሚመራ ኮሚቴ ስለሚወስን ማሞ የተወሰነውን አስፈጻሚ እንጂ በግሉ የሚወስነው ሲግኒፊካንት የሆነ ዲሲሽን ስለሌለ ብዙም ለውጥ ያመጣል የሚል የለኝም። ዝግጅቱ ቢኖረው በጣም ጥሩ ነበር፣ በዚህ በባንኪንግ ነው። ግን ያም ዝግጅት መኖሩ ራሱ ለስራው በቂ ላይ አድርግ ይችላል ማለት ነው። የብሔራዊ ባንክ ከተሰጠው ሬስፖንሲቢሊቲ አኳያ በቂ ላይሆን ይችላል። ምክንያቱም ውሳኔ የሚወሰነው በማክሮ ኮሚቴ ስለሆነ እና ያ የተወሰነው ውሳኔ ነው ማስፈጸም የሚችለው እሱ ልክ እንዳይናገር ደስ። አቶ ማሞ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ኤጀንሲና ባህልና ቱሪዝም ሚኒስቴርን ወደሚያጎራብተው አዲሱ ቢሮቸው ከማምራታቸው በፊት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ነበሩ። ግዙፎቹን የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክን ጨምሮ 27 የመንግስት ድርጅቶችን በስሩ የሚያስተዳድረውን ተቋም የመሩት ግን ለአንድ አመት ገደማ ብቻ ነው። ይህ ግዙፍ ኩባንያ ከመመስረቱ በፊት የጠቅላይ ሚኒስትር አብይ አህመድ የምጣኔ ሀብት ፖሊሲ አማካሪና ዋና የንግድ ተደራዳሪ ሆነው ሰርተዋል። አቶ ማሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ጥብቅና ተምረው ስራ የጀመሩት በመምህርነት ነው። በአምስተርዳም እና በፕሪቶሪያ የሚገኙ ተቋማት በጥምረት በንግድና መዋዕለ ነዋይ ጉዳይ ላይ የሚሰጡትን ትምህርት ተከታትለዋል። በንግድና ኢንዱስትሪ ሚኒስቴር በድርድር ጉዳይ በአማካሪነት ለሶስት ዓመታት ገድማ ከሰሩ በኋላ በአሜሪካው ሃርቫርድ ዩኒቨርሲቲ በኬኔዲ ትምህርት ቤት በኢኮኖሚ ፖሊሲ የማስተርስ ዲግሪ አግኝተዋል። ከዚያ በኋላ ነው በኬንያ ዋና ከተማ የሚገኘውን የዓለም ባንክ ጽሕፈት ቤት የተቀላቀሉት። አቶ ማሞ በገዥነት የሚመሩት የኢትዮጵያ ብሔራዊ ባንክ 30 ገደማ ባንኮችን፣ 18 የመድን ዋስትና ኩባንያዎችንና አርባ ገደማ የማይክሮ ፋይናንስ ተቋማትን የመቆጣጠርና በበላይነት የመምራት ኃላፊነት የተጣለበት ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በሚቀጥሉት አምስት ዓመታት ከሶስት እስከ አምስት ለሚሆኑ የውጭ ባንኮች ፈቃድ መስጠት የሚያስችለውን ረቂቅ አዋጅ አዘጋጅቶ ተዘግቶ የቆየውን የፋይናንስ ዘርፍ ለድንበር ተሻጋሪ ውድድር ለመክፈት ቆርጧል። ረቂቅ አዋጁ ጸድቆ ስራ ላይ ሲውል የውጭ ባንኮች ወደ ኢትዮጵያ መግባት የብሔራዊ ባንክን የቁጥጥርና የክትትል አቅም ሊፈታተን የሚችል እንደሚሆን ይጠበቃል። ብሔራዊ ባንክ በራሱ ስር ሱፐርቪዥን ዳይሬክቶሬት አለው። የባንኪንግ የለም፣ የፋይናንሻል ሴክተር የባንኪንግ ሱፐርቪዥን ዳይሬክቶሬት። የኢንሹራንስ በተመለከተ ራሱን የቻለ ተቋም ሊሆን ስለሆነ የእሱ ጉዳይ አያሳስብም፣ ለብቻ ነው የሚታየው። ግን የባንኪንግን በተመለከተ የራሱ በባለሙያ የሚመራ ሱፐርቪዥን ዳይሬክቶች ስላለ ልክ ከዚህ በፊት ይደረግ እንደነበረው ልክ ባለሙያ አለው ቦታው ላይ እና ሌሎችም በስር ባለሙያዎች አሉ። በዛ መልኩ ይቀጥላል እና ሶፋር አትሊስት የሚጠይቅ ነው። የባንክ ሱፐርቪዥን የተወሰኑ ከመንግስት ባንኮች ጋር በተያያዘ መላላት ቢኖርም ግን አጠቃላይ የኢትዮጵያ ባንኮች ሱፐርቪዥን ጥሩ ሲሰራ ነበር እና ማሞ ቢሾምም ባለ ሁኔታ ይቀጥላል የሚል እምነት ነው ያለኝ እና እዛ ላይ ኢፌክት ይኖረዋል የሚል እምነት የለኝም። አቶ ያሬድ ኃይለ መስቀል አቶ ማሞ በብሔራዊ ባንክ ገዥነታቸው ለዘመናት ስራ ላይ የቆዩ ህግጋትን መለስ ብለው እንዲፈትሹ ይመክራሉ። ከዚህ በተጨማሪ የሚመሩት ተቋም ባለሙያዎችን ማሰባሰብ እንደሚኖርበትም ለዶቸቨለ ተናግረዋል። የመጀመሪያው ነገር የከልከላ ህጎች ከኮሎኔል መንግስቱ ጀሽ የተደራረቡ መመሪያዎች አሉ። እነሱን መርምሮ ምንድን ነው ጥቅማቸው፣ ለምንድን ነው የተከለከሉት ብሎ ዘመኑ ተቀይሯል። እነሱን መቀየር ማለት የትልቅ የፎረን ክረንሲ ችግር ይፈጥራል። ሁለተኛ፣ ሁሉ ነገር መጀመሪያ በወርቀት ላይ ነው ማለቅ ያለበት። አንድ ፖሊሲ ሲወሰድ የሚደግፈው የሚቃወመው እኮ ፔፐር ያቀርባል። ፍራንኮ ቫሉታ ይጠቅማል ካልክ ኦኬ ምን ያህል ነው? ምን የምመጣው? ሌላው ኢትዮጵያ ውስጥ ዶላር እንዳይመጣ የሚከለከሉ ህጎች አሉ። አሁን እዚህ በአጠቃላይ ዩናይትድ ኔሽን ብለው ኢ ሲ ብለው አፍሪካ ዩኒየን፣ አሜሪካን ኤምባሲ የሚሰራት ነው የሚከፈለው፣ አሜሪካን ሀገር ነው ኢትዮጵያ ውስጥ ምክንያቱም የዶላር አካውንት መክፈት አይችልም። ኢትዮጵያ ግን የዶላር እጥረት አላት። ዶላር ስታመጣ ይወሰዳል። ኤክስፖርት የሚያደርገው ሰው በሀያ ስምንት ቀን ውስጥ ካልተጠቀምበት ያንን ዶላር ይቃጠላል። ስለዚህ ምንድን ነው ሳይወድ በግድ ነው ኢምፖርተር የሚሆነው ቡና ሰሊጥ ሸጦ ከዛ ሽንት ወረቀት ናፕቲ ምናምን እዚ ገል ምረቶች ነገሮችን ብስኩት፣ ቸኮሌት ምናምን ያመጣበታል። ብትፈቅድለት ይሄንን ካፕታል እናጠራቅመው ወደ ኢንቨስትመንት ይላል። እንዲህ አይነት ሀሳቦችን መስማትና ማለት ከተቻለ ምናልባት ለውጥ ላይመጡ ይችላሉ። ሁለተኛው ይሄ ዲቫሉዌሽኑ አደጋ ነው። ማንም የኢትዮጵያ ኢኮኖሚክስ ባለስልጣን መጥቶ ጀስቲፋይ የሚያደርግ ይህንን በማድረጋችን ይህን ጥቅም ስለማገኝ ነው የሚል ነገር አላየሁም፣ አልተጻፈምም። ለምን እንዳደረጉትም እነሱም ምድም ያቁት። ስለዚህ አቶ ማሞ ምህረቱ እንግዲህ ምናልባት የመቀየር የማስተካከል ታሪክ የመስራት ፍላጎት ካላቸው ኤክስፐርቶችም ሰብስበው የኢትዮጵያን ኢኮኖሚ ፖሊሲ ቻርተር ማድረግ አትሊስት ያንን ፓርቲት ሚያደርግ ይችላሉ። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ እንደ አቶ ያሬድ ሁሉ የብርን የመግዛት አቅም ሊያዳክም የሚችለው ውሳኔ የሚያስከትለው ዳፋ ያሰጋቸዋል። የዋጋ ግሽበቱም ሌላ የራስ ምታት ነው። ለዚህ ደግሞ የአገሪቱ የመገበያ ገንዘብ መረጋጋት እንዲችል አዲሱ የብሔራዊ ባንክ ገዢ ጠቅላይ ሚኒስትር አብይ አህመድ የሚመሩትን ብሔራዊ የማክሮ ኢኮኖሚ ኮሚቴ ማሳመን ይኖርባቸዋል። በሁለት ሺህ ስምንት በወጣው በፈረንጆች አቆጣጠር የብሔራዊ ባንክ ማቋቋሚያ አዋጅም ላይ ትልቁ ስራ የብሔራዊ የሞነታሪ ስቴቢሊቲ ወይም የኢትዮጵያ ገንዘብ የተረጋጋ ዋጋ እንዲኖረው ማስቻል ወይም በሌላ ቋንቋ የዋጋ ግሽበትም መከላከል ነው። አቶ ማሞ አሁን ማድረግ የሚችሉት እኔ ማክሮ ኮሚቴው ማሳመንና ስቴብር የሆነ የኢትዮጵያ ብር እንዲኖር የሚያስችል ሁኔታ እንዲፈጠር ማድረግ ነው። ይህ ደግሞ መደረግ የሚችለው የገንዘብ ህትመትን በጣም በጣም መቀነስ ያስፈልጋል። የኢትዮጵያ መንግስት በጀድ ፊሲ ሲኖርበት ቀጥታ ወደ ብሔራዊ ባንክ የሄደ የሚበደረውን ነገር እንዲቀንስ ጠንካራ አቋም ሊኖራቸው ይገባል የሚል እምነት አለኝ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።